በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ፖሊስ ኃይል አባላት በከፈቱባቸው ጥቃት የበርካታ ሰዎች ሕይወት አልፏል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ከአርብ ጀምሮ እስከ ዛሬ ድረስ ባሉት ቀናት በሶማሌ ክልል ልዩ ፖሊስ ታጣቂዎች በተፈጸሙ ጥቃቶች አስራ አራት ሰዎች ተገድለዋል ብሏል። ድርጅቱ ባለፈው አርብ ባወጣው ሌላ የኢትዮጵያ ሰብዓዊ መብት ጉዳዮች ላይ ያተኮረ መግለጫው ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው አስፈላጊው ጥበቃም እንዲደረግላቸው ሲል አሳስቧል። የኢትዮጵያ መንግሥት ዘውግን ያማከሉ ጥቃቶችና በተያያዥነት የሚ የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ነው ያለው መግለጫው። ጽዮን ግርማ ዝርዝሩን ይዛለች። አርብለት ቆቦ ቢቃ አላን ኡላ ና ወርላምቡ በተባሉ ቦታዎች እንዲሁም ቅዳሜና እሁድ ሆሳሌን ማራርና ጢሮ በተባሉ ቀበሌዎች በአጠቃላይ አስራ አራት ሰዎች ተገድለዋል፣ ብዙ ሰዎች ቆስለዋል፣ ቤቶችም ተቃጥለዋል ብሏል። አምነስቲ ሁኔታውን ለማጣራት ወደ ወረዳው ነዋሪዎች ጋር ስልክ ደውዬ ነበር። ያገኘኋቸው ነዋሪዎች በታጣቂዎች ከፍተኛ ጥቃት እንደደረሰባቸው ተናግረዋል። አንድ ስሙን መግለጽ ያልፈለገ ነዋሪ ሁኔታውን ያስረዳል። የትናክሰን ቀበሌዎች የትላ አምስት ኒው ፖርስ የሚለው ሰራዊት ከባድ መሳሪያዎቹን እና ፓትሮል ይዞ ገብቶ እኔም እዛ ኤርሻይን ሌድ ገብቶ በቃ ልኪን ደሞ ብዙ ሰው እዛ ጎርታና ሞተ ነበር። እኔ ሮጬ ሮጬ በግድ ነው ያመለስኩኝ። ከዛ ገብቶ ቤቶቹን ምናምን አቃጠሉ። ሽንዴ ምናምን እና ከብቶች ምናምን ሁሉ ነገር ወሰዱ። ሰዎቹ ደግሞ ተፈናቀሉ ወደ አስራ ምናምን የተወሰደ ሀያ የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥን የሆኑትን አቶ ፍስሀ ተክሌ ሁኔታውን እንዲያብራሩ ጠይቄያቸው ነበር። ጭናክሰን አካባቢ ከአለፈው አርብ ጀምሮ ወደ አስራ አራት ሰዎች በሶማሌ ክልል ልዩ ኃይል ተገድለዋል። የተለያዩ ቀበሌዎች ላይ ተጠቅተዋል። አርብ ዕለት ሶስት ሰዎች ተገለዋል። ቅዳሜ ዕለት ደግሞ ሰባት ሰዎች፣ እንደገና ትናንትና ሌላ አራት ሰዎች በጥይት ተገለዋል። ሌሎች ብዙ ሰዎች ደግሞ ቆስለዋል። ይሄ እንግዲህ ቅርብ ጊዜ መሆኑ ነው እንጂ ከሁለት ሳምንት በፊትም እንደዚህ ተመሳሳይ ሰዎች ላይ ጥቃት ተደርጎ ብዙ ሰዎች ቤታቸው ተቀጥሎ ብዙ ሰዎች ሞተው ነበረ። በዛም ጊዜ ቢሆን አሁንም የምናረገው ነገር ምንድን ነው? የሶማሌ ልዩ ኃይል በተለያየ ጊዜ ከተቋቋመበት ጊዜ ጀምሮ እንደ ፈረንጆቹ ከሁለት ሺ ስምንት ጀምሮ ብዙ የሰብአዊ መብት ጥሰቶችን ይፈጽም ነበረ። ከቅርብ ጊዜ ወዲህ ደግሞ ወደ ጎረቤት ክልል ኦሮሚያ እየሄደ ብዙ ሰዎችን ያጠቃልና ይሄ ኃይል መበተን አለበት። በተለይ ድርጊቱን የፈጸሙ የዚህ ፖሊስ አካላት ለፍርድ መቅረብ አለባቸው። መብታቸው የተጣሰባቸውም ሰዎች ደግሞ አስፈላጊው ካሳ ሊደረግላቸው፣ ሊከፈላቸው ይገባል። ይሄ ማለት የግድ በገንዘብ ብቻ አይደለም፣ በተለያዩ መልኩ ካሳ ሊደረግ ይችላል። ያን እንግዲህ ያው በዝርዝር እንትን የሚባል ይሆናል። ግን አስፈላጊ የሆነ እውቅና መጀመሪያ መብትት ሰጥ እንደተፈጸመባቸው ይቅርታ ከዛ በኋላ ደግሞ ለደረሰባቸው ጉዳትና ጥፋት አስፈላጊው ካሳ ሊደረግላቸው ይገባል ነው ምንለው። የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል በሚገኙ የተለያዩ አካባቢ ነዋሪዎች ላይ ይፈጽመዋል በሚባለው ተደጋጋሚ ጥቃት የበርካታ ሰዎች ሕይወት ማለፉን በተለያየ ጊዜ በዘገባችን ማካተታችን ይታወሳል። በዚህ ጉዳይ ላይ ዛሬን ጨምሮ የክልሉ መንግስት ምላሽ እንዲሰጠን ተደጋጋሚ ሙከራ ብናደርግም ሳይሳካልን ቀርቷል። በሌላ በኩል የክልሉ መንግስት የሶማሌ ክልል ልዩ ፖሊስ የተቋቋመው በድንበር ላይ የሚፈጸሙ የአሸባሪ ጥቃቶችን ለመከላከል ነው ሲል በተደጋጋሚ በክልሉ የመገናኛ ብዙሀን ላይ መግለጹ ይታወሳል። በሌላ በኩል አርብ ዕለት አምነስቲ ባወጣው መግለጫ ከኦሮሚያ ክልል የተፈናቀሉና ለመፈናቀል በስጋት ላይ ያሉ ነዋሪዎች አስቸኳይ መፍትሄ እንዲሰጣቸው ጠይቋል። አቶ ፍስሀን ስለ መግለጫው ጠይቄያቸዋለሁ። በኢትዮጵያ አቆጣጠር ከጥቅምት ጀምሮ ብዙ ቦታዎች ላይ ታይቷል። ከቤኒሻንጉል አካባቢዎች ላይ ወደ አምስት መቶ ቤተሰቦች ተፈናቅለው ወደ ባህር ዳር ነበሩ። እስካሁን ድረስም ብዙ ሪፖርት ሲደረግ ነበረ። ከኦሮሚያ በተለይ ከቄለም ወለጋና ከኢሉ አባቦራ ዞን ቡኖ በደሎ የሚባለው ዞን አካባቢ ከጥቅምት ወር ጀምሮ ብዙ ሰዎች ተፈናቅለዋል። እነዚህ ሰዎች ደግሞ ምሳሌ አንድ ሺ አራት መቶ ያህል ሰዎች በተለያዩ የሰሜን ወሎ ዞኖች ሰፍረው ይገኛሉ። መንግስትም እርዳታ እያቀረበላቸው ነው። በመንግስት ዳታ ራሱ መሰረት አንድ ሺ አራት መቶ ሰዎች ተመዝግበው እርዳታ እየተደረገላቸው ነው። ቆቦ ወልዲያ አላማጣ ውስጥ на хоровод አካባቢ ተመልሰው ይገኛሉ። ከዛ ጊዜ ጀምሮ ማለት አሁንም ደግሞ በተለይ በኬለም ወለጋ ላይ ያሉ ሰዎች በየጊዜው ጥቃት ይደርስባቸዋል፣ ማስፈራራት ይደርስባቸዋል። ከአካባቢያችን ውጡ፣ ወደ ክልላችሁ ተመለሱ እየተባሉ አካባቢ ባሉት ወጣቶች ጫና የተደረገባቸው ነው እና ባናገርናቸው ወቅት ያሉ ምንድን ነው የመንግስት አካላት ምንም አላደረጉልንም እስካሁን ጫናው እየባሰ ስለመጣ ከዚህ በኋላ መቆየት አንችልም፣ በአጭር ጊዜ ውስጥ መልስ ካልሰጠን ተመልሰን ወደ አማራ ክልል መሄዳችን ነው ነው ያሉት። እኛም የሚያሳስብ ነው። ምንድን ነው ማፋታ የመስ ይሰጣቸው አስፈላጊው ጥበቃ ይደረግላቸው፣ እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቆጠቡ መንግስት አስፈላጊውን እርምጃ ይውሰድ ነው የምንለው። አቶ ፍስሐ የኢትዮጵያ መንግስት ዘርን ያማከለ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት እንዳለበት የድርጅታቸው አቋም መሆኑን ገልጸዋል። ሁሉም ሰው የመንግስት አካልም ሆነ ኢትዮጵያ ውስጥ ያሉ ማንኛውም ነዋሪ በሙሉ አንደኛ ማወቅ ያለበት ነገር አንድ ሰው ኢትዮጵያዊ እስከሆነ ድረስ በኢትዮጵያ ውስጥ ተዘዋዝሮ መስራትና መኖሪያውን ማድረግ ይችላል። በኢትዮጵያ ሕገ መንግስትም ሆነ በዓለም አቀፍ ሕጉ መሰረት ሰዎች ተዘዋዝረው መስራት ይችላሉ። መኖሪያቸውን በተለያየ አካባቢ ማድረግ ይችላሉ። በመረጠቱ ቦታ መኖር ይችላል። ስለዚህ ይህንን መብት በተመለከተ አስፈላጊውን ግንዛቤ መፍጠር ያስፈልጋል፣ በመንግስት አካላትም ቢሆን በግለሰቦችም ቢሆን በነዋሪዎችም ቢሆን። ሁለተኛ ደግሞ ይህን ተላልፎ በማ ፈናቀሉ ድርጊት በሚሞከርበት ጊዜ መንግስት ዝግጁ ሆኖ ከክልላቸው ውጪ የሚኖሩ ሰዎችን ለመጠበቅ አስፈላጊውን ዝግጅት ያስፈልገዋል። በኦሮሚያ ያሉ የተለያዩ ብሔረሰቦች ሊኖሩ ይችላሉ። በአማራ ያሉ ሊሆን ይችላሉ። በተለያዩ ሊሆን አካባቢ ሊሆን ይችላሉ። እነዚህ ሰዎች ጥቃት ይደርስባቸዋል ተብሎ ከተገመተ ወይም ደግሞ በቂ ማስረጃ ካለ አስፈላጊውን ምላሽ ከመንግስት ማግኘት ያስፈልጋል ነው የምንለው እና ተፈጥሮ ሲገኝም ደግሞ ጉዳት የደረሰባቸው ወገኖች መልሶ ማቋቋም ተመልሶ እንዲመጡ ማድረግ የሚቻልበት ሁኔታ ቦታ ማመቻቸት እንዲሁም ደግሞ አስፈላጊውን ካሳ መክፈል ያስፈልጋል። የአምነስቲን መግለጫ በተመለከተ የኢትዮጵያ መንግስት ምላሽ እንዲሰጠን የመንግስት ኮሚኒኬሽን ጉዳዮች ሚኒስትር የሆኑትን አቶ አህመድ ሸዴ እና የኦሮሚያ ክልል ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጮ ስልክ ላይ ደውለን ነበር። አንደኛው ስልክ ስለማይሰራ፣ አንደኛው ደግሞ ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል ዶክተር ነገሪ በፌስቡክ ገጻቸው ላይ ቀበሌና ወረዳዎችን በዝርዝር ጠቅሰው ባሰፈሩት መግለጫ የኦሮሚያ ክልላዊ መንግስትም ሆነ የኦሮሞ ሕዝብ ሌሎችን የማቀፍ እንጂ የማፈናቀል ባህል የላቸውም ብለዋል። በሌላ በኩል የአማራ ክልል አደጋና ስጋት ኃላፊዎች ለክልሉ ብዙሀን መገናኛ እስካሁን አንድ ሺ አራት መቶ ሰዎች መፈናቀላቸውን አረጋግጠዋል። አምነስቲ በበኩሉ በጉዳዩ ላይ የኢትዮጵያ መንግስት ምላሽ ለማግኘት ያደረገው ሙከራ እንዳልተሳካ ገልጾ መንግስት መረጃዎችን በመሸፋፈል ላይ ይገኛል ሲል ወቀሳ ሰንዝሯል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።